ብሬት ካቨኖ የዩናይትድ ስቴትስ ጠቅላይ ፍርድ ቤቱ ዳኛ እንዲሆኑ የሕግ መወሰኛ ምክር ቤቱ ከወሰነና ቃለ መሐላ ከፈጸሙ በኋላ ዋሽንግተን ዲሲ ላይ የበረታ ቅሬታ እየተሰማ ነው። በፕሬዝደንት ዶናልድ ትራምፕ የቀረቡትን ብሬት ካቨኖር ሹመት የሕግ መወሰኛ ምክር ቤቱ ያጸደቀው ትላንት ቅዳሜ መስከረም 26 2011 ዓ ም ምሽት ላይ የነበረ ሲሆን ወዲያው በግል በተከናወነ ሥነ ሥርዓት ቃለ መሐላ ፈጽመዋል። ሰሎሞን አባተ ዝርዝሩን እንደሚከተለው አሰናድቷል። ምክትል ፕሬዚደንት ማይክ ፔንስ ናቸው የድምፁን ውጤት ያሳወቁት። በጠቅላይ ፍርድ ቤቱ ህንፃ ውስጥ የተከናወነውን የ114ኛውን የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ብሬት ካቫኖን ቃለ መሐላ ስርዓት የመሩት የፍርድ ቤቱ ዋና ዳኛ ጃን ሮበርትስና በጡረታ የተገለሉት አሁን ካቫኖ የሚተኳቸው አማካይ ድምፅ ሆነው ለረጅም ጊዜ እንዳገለገሉ የሚነገርላቸው አንቶኒ ኬኔዲ ናቸው። የሚስተር ካቫኖ ሹመት የጸደቀው ከምክር ቤቱ አባላት እንደራሴዎች የሐምሳውን ድምፅ በማግኘት ነው። ከሪፐብሊካኑ 49 ሴናተሮች የተቃወመ ማንም ካለመኖሩ በተጨማሪ ካቫኖ አንድ የዲሞክራቲክ ፓርቲው ሴናተር ተጨማሪ ድምፅ በማግኘታቸው ነው። በሐምሳ ድጋፍና በ48 የዲሞክራቲክ ሴናተሮች ተቃውሞ ያለፉት የአላስካ ሪፐብሊካን ሴናተር ሊሳ ሙርኮውስኪ በስብሰባው ላይ ቢገኙም ድምፃቸውን ሳይሰጡ ቀርተዋል። ለካቫኖ ሹመት የይሁንታ ድምፅ የሰጡት ዴሞክራት እንደራሴ የዌስ የዌስት ቨርጂኒያ ሴናተር ጆ ማንቺን ሳልሳዊ ናቸው። በዚህ አይነት በታሪክ እጅግ ጠባብ በተባለ ልዩነት ሹመታቸው የጸደቀላቸው ካቫኖ የጠቅላይ ፍርድ ቤቱ አንድ መቶ አስራ አራተኛ ዳኛ ሆነዋል። በሚስተር ካቫኖ ሹመት ላይ የተሰጠው ድምፅ ሂደት ተጠናቆ ውጤቱ እንደተገለጸ ፕሬዚደንት ዶናልድ ትራምፕ እጅግ የሚያስፈነድቅ ባሉበት የትዊተር መልእክት የህግ መወሰኛ ምክር ቤቱን እንደሚያደንቁና እንኳን ደስ አላችሁ እንደሚሉ ገልጸው ተሰያሚውን ዳኛ ታላቅ ተመራጭ ሲሉ ጠርተዋቸዋል። ዋሽንግተን ዲሲ የሚገኘው ፌዴራል ይግባኝ ሰሚ ችሎት ዳኛ ሆነው የቆዩት ብሬት ካቫኖ የሁለተኛ ደረጃ ተማሪዎች ሳለን ሊደፍረኝ ሞክሮ ነበር ባሉ ዶክተር ክሪስቲን ብሌዚ ፎርድ የሚባሉ የዩኒቨርሲቲ ፕሮፌሰር ውንጀላ ምክንያት፣ እንዲሁም ተከፋፍሎ የነበረው የህግ መወሰኛ ምክር ቤቱ ከፍተኛ ውዝግብ ውስጥ ገብቶ ቆይቷል። ጉዳዩን ፌዴራሉ የምርመራ ቢሮ እንዲያየው ተወስኖ ኤፍቢአይ ለሁለት ቀናት ያደረገውን ምርመራ ከትናንት በስተያ ሐሙስ ለሴኔቱ አቅርቧል። ኤፍቢአይ ያደረገው ምርመራ በቂ አይደለም በሚልና በዚሁ ክስ ምክንያት ሚስተር ካቫኖ ለሴኔቱ እማኝነት በሰጡ ጊዜ አንጸባርቀዋል በተባለው ወገንተኛ አስተያየትና ግልፍተኛነት ጭምር ለታጩበት ከፍተኛ ወንበር ብቁ አይደሉም የሚል የበረታ ተቃውሞ ከዴሞክራቶቹና ከሌሎችም ተሟጋቾች ሲነሳባቸው ሰንብቷል። የውሳኔ ድምፅ ለመስጠት ለከትናንት በስቲያ አርብ ቀጠሮ ተይዞ የነበረ ቢሆንም በዚሁ ሰጣገባ ምክንያት የድምፁን ጉዳይ ለትናንት ማሸጋገሩ ይታወሳል። በሀገሪቱ ምክትል ፕሬዚደንት ማይክ ፔንስ ሊቀመንበርነት ድምፅ እየተሰጠ በነበረ ጊዜ በምክር ቤቱ የእንግዶች መቀመጫ ውስጥ የነበሩ ታዛቢዎች ያሰሟቸው በነበሩ ቅሌት ቅሌት በሚሉ የጩኸት ድምፆች ሂደቱ እየተቋረጠ ለመቀጠል ከመገደዱን በላይ ከውጭም ይስተጋቡ የነበሩ ተመሳሳይ የተቃዋሚ ሰልፈኞች ድምፆች አዳራሹን ዘልቀው ይሰሙ እንደነበረ ተገልጿል። ፕሬዚደንት ዶናልድ ትራምፕ ዋይት ሃውስ ከገቡ ባለፉ 20 ወራት ውስጥ ዘጠኝ ዳኞች ለዕድሜ ልክ ለሚሰየሙበት ጠቅላይ ፍርድ ቤት የዳኛ ሹመት በተሳካ ሁኔታ ሲያጸድቁ ይህ ሁለተኛቸው ሲሆን ካቫኖ ባላቸው አቋምና እምነት ምክንያት ወግ አጥባቂ ዘመም የሆነ ጠቅላይ ፍርድ ቤት ማጽናት እንደቻሉ ይነገርላቸዋል። ፕሬዚደንቱ ዛሬ ባወጡት የትዊተር መልእክት ለሰደድ ጫሪ ክብሪት እንዳይሰጡ ሁሉ ለግራ ዘመም ፖለቲከኞችም ስልጣን አያጎናጸፉም ሲሉ በውጤቱ የተሰማቸውን እርካታ አሳይተዋል። እጅግ የሚያስፈነድቅ ቀንም ሲሉ በቃላቸው ተናግረዋል ትራምፕ። ብሬት ካቫኖ የ53 ዓመት ዕድሜ ጎልማሳ ሲሆኑ ቢያንስ ለመጪዎቹ አርባ ዓመታት በጠቅላይ ፍርድ ቤቱ ዳኛነት ሊያገለግሉ እንደሚችሉ ብዙዎች ተንብየዋል።